ሰላም ለእናንተ ይሁን ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ራዲዮ ኢትዮጵያ ውስጥ ብዙ ጊዜ ልጆች ካደጉ በኋላ ነው የሚመጡት ማለት ሶስተኛው ደረጃ ላይ ከደረሱ በኋላ ነው የሚመጡት እና ያን ጊዜ ልጆቹ ክሊኒክ ውስጥ ገብተው ከአሰልጣኛቸው ጋር አብረው ሲሆኑ ቴክኒክ ይማራሉ እዛው ሂተው ይችላሉ ሲወጡ ግን ተመልሰው ወደ ድሮ ልማጣቸው ነው በርካቶችን ለተግባቡት ፈተና የጣለውን የንግግር እክል መነሾና መፍትሄ የሚጠቁሙን የሕክምና ባለሙያ የምሽቱ እንግዳችን አድርገናል። ወይዘሮ ሃና አበበ ይባላሉ። ቆየት ብለው ሙሉ ሀሳባቸውን ያሰሙናል። ልክ ነው። ኮቪድ-19 ብዙ ነገሮችን አስተጓጉሏል። እንደ እድል ሆኖ በሽታው ኢትዮጵያ ውስጥ የገባው የፊልም ሥራው ከተጠናቀቀ በኋላ ነው። አሁን ደግሞ የሰማናቸው ኢትዮጵያ ውስጥ ለአደጋ የተጋለጡ ዝሆኖችን ጉዳይ በዘጋቢ ፊልም መልኩ ያቀረቡትን አንቷን ሊድሌን ነው። ከትናንት የቀጠለ ሐሳባቸውን በምሽቱ ያስደምጣሉ። ሌሎች ጉዳዮችም ተካተዋል። ሀብታሙ ዚዩም መርሃ ግብሩን በመምራት ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ እናመሻለን። ኤደን ገረመው ደግሞ አስከትላ የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በድጋሚ እንደምናምሽታችኋል። የፌዴሬሽን ምክር ቤት ባካሄደው መደበኛ ጉባኤ የፌዴራል መንግስት ከትግራይ ክልል መንግስት ጋር ምንም አይነት ግንኙነት እንዳያደርግ ወሰነ። ውሳኔው ምክር ቤቱ ባለፈው ነሐሴ አድርጎት በነበረው አስቸኳይ ጉባኤ በትግራይ ክልል የሚካሄደው ምርጫ እንዳልተደረገ፣ እንዳልተፈጸመና እንደማይጸና ለተደረሰው ድምዳሜ ተከታታይ መሆኑም ተገልጿል። ይህ ውሳኔ የበጀት ጉዳዮችን እንደሚያካትት የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራህ ተናግረዋል። የፌዴራል መንግስቱ የትግራይ ጠቅላይ ሕዝብ የልማትና መሰረታዊ አገልግሎቶች ፍላጎት ማዕከል በማድረግ የከተማና የቀበሌ አስተዳደርን ጨምሮ በክልል ከሚገኙ ህጋዊ ተቋማት ጋር ብቻ የስራ ግንኙነት እንደሚያደርግም ነው ያመላከቱት። የዚህ ዝርዝር አፈጻጸም በሚኒስትሮች ምክር ቤትም እንደሚወሰን ገልጸዋል። ዘገባውን ያደረሰን እስክንድር ፍሬው ነው። በቀጣዮቹ አስርት ዓመታት አራት ነጥብ አራት ሚሊየን ቤቶችን ለማስገንባት እንቅስቃሴ ላይ መሆኑን የፌዴራል ከተማ ልማትና ኮንስትራክሽን ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከቤቶች ልማት ባሻገር የቤቶቹ ዋጋም ተመጣጣኝ እንዲሆን እሰራለሁ ብሏል። ባለፉት አራት ዓመታት ከ1 ሺ በታች ቤቶችን የገነባው የድሬዳዋ አስተዳደርም በመንግስትና በግሉ ዘርፍ አማካኝነት በቀጣዮቹ አምስት ዓመታት ከ155 ሺ በላይ ቤቶችን በድሬዳዋ እንዲገነቡ አደርጋለሁ ብሏል። ዘገባው የአዲስ ቸኮል ነው። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር የኮቪድ-19 ክትባት ለአስቸኳይ ሁኔታ መጠቀምን በተመለከተ አዲስ ጥብቅ መመሪያዎችን አውጥቷል። አስተዳደሩ ጥብቅ መመሪያዎቹን ያወጣው ከትራምፕ አስተዳደር ለቀረቡለት ጠንካራ ተቃውሞዎች አልበገርም በማለት ነው። የሀገሪቱ የምግብና የመድኃኒት አስተዳደር ትላንት ያወጣቸው አዲስ መመሪያዎች የመድኃኒት ቅመማ ኩባንያዎች በክትባቱ የመጨረሻ ደረጃ ሙከራ የሚሳተፉ ሰዎችን ሁለተኛና የመጨረሻውን ክትባት ካገኙ በኋላ ቢያንስ ለሁለት ወራት ያህል እንዲከታተሏቸው ይጠይቃል። አዲሶቹ ጥብቅ ሕጎች ይፋ የተደረጉት የዋይት ሀውስ ቤተ መንግስት ሀሳቡን እንደተቃወመና የዜና ማሰራጫ አውታሮችም በዘገቡት ማግስት ነው። በወጡት አዲስ መመሪያዎች መሰረትም የኮቪድ-19 ክትባት የዩናይትድ ስቴትስ ምርጫ ከ28 ቀናት በኋላ ከመካሄዱ በፊት አይደርስም ማለት ነው። ይህ ማለት ፕሬዚዳንት ዶናልድ ትራምፕ ክትባቱ ከምርጫው በፊት ሊደርስ ይችላል ሲሉ የተናገሩትን ግምት ውድቅ ያደርገዋል ማለት ነው። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር እንዲሁም ሌሎች የፌዴራል የሳይንስና የቁጥጥር አገልግሎቶች በትራምፕ አስተዳደር ጣልቃ ገብነት ምክንያት መመሪያዎችን ሲቀያየሩ በመቆየታቸው ተአማኒነት እያጡ መሄዳቸውም ተገልጿል። የኮቪድ-19 ክትባት በአስቸኳይ ጥቅም ላይ እንዲውል ስለመፍቀዱ ጉዳይ ግልጽ ማድረጉ ተገቢ ነው። ክትባቱ ጥቅም ላይ እንዲውል በሚቀርብበት ት ወቅት የህዝቡን ተአማኒነት እንዲያገኝም ወሳኝ ነው ሲሉ የምግብና የመድኃኒት አስተዳደር ክትባቶችን የሚያጸድቀው ክፍል ስራ አስኪያጅ ዶክተር ፒተር ማርክስ አስገንዝበዋል። ከኮሮና ቫይረስ ህመም በማገገም ላይ ያሉት ፕሬዚዳንት ዶናልድ ትራምፕ ትላንት ሌሊት ባስተላለፉት የትዊተር መልእክት አዲሶቹ መመሪያዎች አጥብቀው ነቅፈዋል። አዲሶቹ መመሪያዎች ክትባቱ ከዩናይትድ ስቴትስ ምርጫ ዕለት በፊት እንዳይደርስ ያደርጋሉ። ይህ ደግሞ ሌላ የፖለቲካ ምት ነው ሲሉ አማረዋል የዩናይትድ ስቴትስ የኮሮና ቫይረስ በሽተኞች ቁጥር 7.5 ሚሊዮን ደርሷል በሞት የተለዩት ደግሞ ከ11ሺ በላይ እንደሚበልጡም ታውቋል ይህም ዩናይትድ ስቴትስን በህመምተኞች እና ህይወታቸው ባለፉ ሰዎች ቁጥር ብዛት ከዓለም ቀዳሚ ቦታውን እንድትይዝ አድርጓል አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እኚ ነበሩ ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ትቆዩ ዘንድ ጋብዛለሁ ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። የማኅበራዊ መገናኛ ገጾቻችንን በመከተል አዳዲስ መረጃዎችን እንድታገኙም እንጋብዛለን። ወደ ቀዳሚው ዘገባ እንሻገር። የሚናገሩ የመንተባተብ ችግር ያለባቸው ሰዎች አብዛኛውን ጊዜ በቁም ነገር የመደመጥ እድላቸው በጣም አናሳ ነው። በዚህም የተነሳ ብዙዎቹ ለስነ ልቦና ችግሮች ይዳረጋሉ። ንግግር የማዳገት ችግር ንግግርን በማቆራረጥ በመደጋገም፣ እንዲሁም ቃላቶችን ለመውጣት በመቸገር ይገለጻል። የአሜሪካን ስታትሪንግ ፋውንዴሽን በቅርቡ ያወጣው ሪፖርት በዓለም ላይ ሰባ ሚሊዮን የሚሆኑ ሰዎች የመንተባተብ ችግር እንዳለባቸው ያመላክታል። ይሁንና ይህ ችግር አብዛኛውን ጊዜ ባለሙያዎች በሚሰጧቸው ቀላል ልምምዶች ይቀረፋል። በዚህ ዙሪያ ይበልጥ ግንዛቤ ለመጨበጥና በኢትዮጵያም ያለው ሁኔታ ምን ይመስላል የሚለውን ለመቃኘት በመደበኝነት በኖርዌይ ኦስሎ ነዋሪ የሆኑትን የስነ ልሳንና የቋንቋ ሐኪም ወይዘሮ ሀና አበበን ጋብዘናችኋል። ወይዘሮ ሀና በአዲስ አበባ ዩኒቨርሲቲ እየተመላለሱ ትምህርት የሚሰጡ ሲሆን ከአሜሪካ ድምፅ ጋር የነበራቸውን ቆይታ ኤደን ገረሙ በተከታዩ ዘገባ ታስደምጠናለች። ንግግር ሰዎች ከተወለዱ በኋላ በአካባቢያቸው የሚሰሟቸውን ድምጾች በመድገም እንዲሁም አካባቢያቸውን በማስተዋል እለት ዕለት እየተማሩትና እያዳበሩት የሚሄዱት ክህሎት ነው። ለብዙዎች ቀላል የሆነው ይህ ልምምድ ለአንዳንዶች ግን ጋራ የመውጣት ያህል ከባድ ይሆንባቸዋል። የስነ ልሳንና የቋንቋ ባለሙያ የሆኑት ወይዘሮ ሀና አበበ ሰዎች በተለያዩ ምክንያቶች የንግግር እንዲሁም የቋንቋ ክህሎታቸውን ሊያጡ ይችላሉ ይላሉ የንግግር እና የቋንቋ ክህሎታቸውን ሰዎች ሊያጡባቸው የሚችሉ ምክንያቶች ብዙ ናቸው። አንዳንድ ጊዜ ከመወለድ ጋር አብሮ ተያይዞ የሚመጣ ነገር አለ። አካለ ጉዳተኞች ሆነው የሚወለዱ ልጆች ምናልባት በቋንቋ ሊዘገዩ ይችላሉ፣ ወይም ንግግር ላይም ላይሳተፉ ይችላሉ። ከኦቲዝም ጋር አብረው የሚኖሩ ልጆች፣ አንዳንድ ልጆች ያወራሉ፣ ወይም ቋንቋቸው የሆነ ድረስ ያድግና ይቆማል አካባቢያቸውን መገንዘብ ስለማይችሉ ከአካባቢያቸው የሚማሩት ነገር ስለማይኖር በራሳቸው ዓለም ብቻ ስለሚሆኑ እነዚህ ልጆች ቋንቋቸው በፍጹም ሊቆም ይችላል። ወይም ደግሞ አድጎም ግን ከህብረተሰቡ ጋር ቀላቅሎ የሚያኖር ቋንቋ ላይሆን ይችላል። ሌላው ግን ቋንቋ ወይም ንግግር ከአደጋ ጋርም ተያይዞ ሊበላሽም ወይም ደግሞ ፈጽሞም ሊቆም ይችላል። እንደገና ደግሞ ቋንቋ እያለ መናገር የሚሳናቸው ልጆች ደግሞ ሊኖሩ ይችላሉ፣ ወይም አዋቂዎች። ለምሳሌ ያህል ደግሞ ሌላ በሀገራችንም በብዙ እየተሰራበት ያለው ከከንፈርና ከላንቃ ክፍተት ጋራ የሚወለዱ ልጆችን ማገዝ ነው። እነዚህ ልጆች በቀጥታ ቋንቋ አላቸው ማውራት ይፈልጋሉ፣ ነገር ግን በደንብ አቀናጅተው አድርገው መናገር ስለማይችሉ እነሱ እርዳታ ያስፈልጋቸዋል። ከንፈራቸውና ላንቃቸው በኦፕሬሽን ከተገጠመ በኋላ እንደገና ልምምድ ተሰጥቷቸው ነው በትክክል። ቃላትን አቀናጭተው ማለት የሚችሉት ማለት ነው እና ብዙ ብዙ ዘርፍ ያለው ይሄ ማለት ነው። እኛ የምንሰራው ነገር ሌላ ደግሞ ዲስሌክሲያ የሚባል አለ። ይሄ ማለት ሌላ ነው። ይሄ ደግሞ የቋንቋ ብቻ ችግር ነው፣ የንግግር ችግር አይደለም። የማዋጥ ችግር ያለባቸውን ሰዎች አሉ። በአደጋም ሲወለዱም ደግሞ መስላቸው ሳይጠነክር ቀርቶ እንዲህ አይነት ነገሮች ሲፈጠሩ ብዙ ጊዜ ወደ ስነ ልሳን ሐኪም ወይም ባለሙያ ጋር በመምጣት ነው የሚታከሙት። የመንተባተብ ችግር በልጅነት ወቅት በጊዜ ከታወቀ በቶሎ በሚደረግ ልምምድ እንደሚቀረፍ የሚናገሩት ወይዘሮ ሀና ወላጆች ከሁለት አመት እስከ አምስት አመት ባለው የእድሜ ክልል ውስጥ ልጆቻቸውን ልብ ማለት እንዳለባቸውም ይናገራሉ። ችግር መኖሩ በምን ይታወቃል? ለሚለው የልጅ ብቻ ችግር ሲሆን የምናውቀው ያው በህፃንነት እድሜ ነው። ከሁለት እስከ አምስት አመት ባለው እድሜ ላይ ልጆች ብዙ ነገራቸው ያድጋል። ቋንቋም አብሮ ያድጋል። ንግግርም አብሮ ያድጋል እና እኩል ሆኖ ማለት ሲያቅተው አንዳንድ ጊዜ ልጆች ይተባተባሉ ወይም ይጎላደፋሉ እና ወላጅ ያን ጊዜ ነው አይኑን ከፍቶ ማየት ያለበት ማለት ነው። ምንድን ነው ይሄ የህፃንነት ዝም ብሎ የሚያልፈው ሁላችንም ያለፍንበት ወይም ብዙዎቻችን ያለፍንበት መንተባተብ ነው ወይስ ችግሩ ከባድ ነው ከዚህ ጠለቅ ያለ ነው ብሎ ወላጅ ልብ ብሎ ሊያስተውል ይገባል። ከዛ በኋላ ሁለትና እስከ አምስት አመት ባለው እድሜ ላይ ይለያል። ልጆች በዛ እድሜ ነው ብዙ ጊዜ የቋንቋ ክህሎታቸውን የንግግር ክህሎታቸውን በግልጽ የሚያሳዩን ማለት ነው። የንግግር ክህሎት ችግር ይሄ ነው ተብሎ ጎልቶ የወጣ ምክንያት አለመኖሩን የሚናገሩት ወይዘሮ ውሃና አካባቢም የራሱን ተጽዕኖ ሊያሳድር ይችላል ይላሉ። ብዙ ጊዜ ምክንያቱ አይታወቅም። ግን ብዙ ምርምሮች ተደርጎ አንዳንድ ግንዛቤዎች አሉ እና ከግንዛቤዎቹ መካከል አንዱ እነዚህ የሚንተባተቡ ወይም በመጎላደፍ የሚቸገሩ ሰዎች ንባብ ሲያነቡ የቀኝ የአእምሮ ክፍላቸውን በጣም እንደሚጠቀሙት ይነገራል። ሌላው ደግሞ የጡንቻና የነርቭ ቅንጅት ጉድለት ነውም ተብሎ ይገመታል። ብዙ ጊዜ የሚባለው የብዙ ነገሮች ቅንጅት ነው ነው የሚባለው። ብዙ ጊዜ ብዙ በዘር ይመጣል ተብሎ ነው የሚታመነው። ከዚህ ሁሉ ግን ባሻገር ወደ መፍትሄው ማዘንበሉ ጥሩ ነው ይላሉ። እና መፍትሄው ምንድን ነው ብለው ነው የሚያምኑት። ይሄ መጎላደፍ ወይም መንተባተብ በአካባቢ ወይም በቤተሰብ ወይም በሚፈጠሩ ሁኔታዎች ሊባባስና ወደ ከፍተኛ ደረጃ ሊደርስ ይችላል ብለው ስለሚያስቡ እነሱን መቀነስን ይመክራሉ። ለምሳሌ ያህል ከናዛ ውስጥ የኑሮ ዘይቤን መቀየር ወይም ቤት ውስጥ ያለን የንግግር ዘይቤን መቀየር አንዱ ነው። ይሄ ማለት ቀስ ብሎ ማውራት፣ ወላጆች ለሕፃናት ልጆች ምሳሌነት መስጠት እንዳለባቸው ይናገራሉ። ነገሩ ከብዶበታል፣ ወደ መጎላደፍ ገብቷል የሚለውን ለማወቅ ሁል ጊዜ የሚደገፈው ወደ ባለሙያ እንዲካሄድ ነው። በአዲስ አበባ ዩኒቨርሲቲ መምህርት የሆኑት ወይዘሮ ሀና በየካቲት ሆስፒታልም አገልግሎት ይሰጣሉ። ከዚህ አንጻር በአብዛኛው ወደ ማዕከላቸው የሚመጡት ልጆች ችግሩ ከተባባሰ እና ንግግር የማቆም ደረጃ ላይ ከደረሱ በኋላ እንደሚመጡም ይጠቁማሉ። ኢትዮጵያ ውስጥ ብዙ ጊዜ ልጆች ካደጉ በኋላ ነው የሚመጡት። ማለት ሶስተኛው ደረጃ ላይ ከደረሱ በኋላ ነው የሚመጡት እና ያን ጊዜ ልጆቹ ክሊኒክ ውስጥ ገብተው ከአሰልጣኛቸው ጋር አብረው ሲሆኑ ቴክኒክ ይማራሉ፣ እዛው ሊተው ይችላሉ። ሲወጡ ግን ተመልሰው ወደ ድሮ ልማታቸው ነው የሚመለሱት እና ብዙ ጊዜ ወላጅ ለእንዲህ አይነት ነገር ግንዛቤ የለንም። ብዙዎቻችን ኢትዮጵያኖች ግንዛቤ ስለሌለን ከግንዛቤ ማነስ የተነሳ ልጆቹ ፈጥነው ወደ ወደ ሌላ ደረጃ ያልፋሉ ማለት ነው። ቶሎ ሰው አታወራም፣ ዝም አትልም ወይ ደግሞ ፈጥነን የእነሱ ልዩ የፈለጉትን ነገር እንጨርስላቸዋለን፣ እንሸፍንላቸዋለን ከማበረታታት ይልቅ ጊዜ አለኝ፣ አንተ ጨርስ፣ አንተ አውራ ከማለት ይልቅ እነሱ ማውራት የፈለጉትን ነገር እኛ እንጨርስላቸዋለን እና ይሄ ልጆቹን ስሜታቸውን ይጎዳል። ይከለላሉ። ሌላ የትምህርት ቤት ሁኔታ ነው። አስተማሪዎች ልጆቹ እጃቸውን አውጥተው ሊመልሱ ሲሉ ውድድር ባለበት ጊዜ ሌላው ልጁ ሉኔ ኔ እያለ እጁ ሲያወጣ እነሱም ለመልስ እጃቸውን ሲያወጡ ልጆቹ መናገር ሲያቀታቸው አስተማሪዎቹ ወደ ሌላ ሰው ይሄዳሉ ማለት ነው። እሱም ጉዳት አለው ለልጆቹ እና እነዚህ እነዚህ ነገሮች በይፋ አይታወቁም። ባለማወቅ ብዙ ስህተት እንሰራለን ግን ለእነዚህ ልጆች ትኩረት መስጠት ንግግራቸውን እንዲጨርሱ ጊዜ መስጠትና ማበረታታት ከሁላችን የሚጠበቅ ነገር ነው። ወይዘሮ ሀና በአዲስ አበባ ዩኒቨርሲቲ ባለፈው ዓመት በስነ ልሳንና በንግግር ክህሎት አስራ ስድስት ተማሪዎችን እንዳስመረቁ ገልጸው ከዚህ አንጻር ይህ መስክ እንዲያድግና እንዲዳብር በተቀናጀ መልኩ መሰራት እንዳለበትም ጠቁመዋል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ባለፈው ሳምንት የተመረቀውና ኢትዮጵያ ውስጥ ለመጥፋት የተቃረቡ ዝሆኖች የተጋረጠባቸውን አደጋና የቀሩትን ጥቂት የዝሆን ዝርያዎች ለመጠበቅ የሚደረገውን እንቅስቃሴ የሚያሳይ ኢትዮጵያስ አለፋንት ክራይሰስ የተሰኘ ጥናታዊ ፊልም አስመልክቶ ከፊልሙ ዋና አዘጋጅ አሜሪካዊው ጋዜጠኛና ፊልም ሰሪ አንቷን ሊድሌ ጋር የተደረገውን የመጀመሪያ ክፍል ቃለ ምልልስ በትናንት ምሽት መሰናዷችን ማቅረባችን ይታወሳል። ዛሬ ሁለተኛውና የመጨረሻው ክፍል ይስተናገዳል። ከአንቷን ጋር ቆይታ ያደረገችው ስመኝሽ ቆይ ናቱ በዚህ ኢትዮጵያስ ኤሌፋንት ክራይሲስ በተሰኘው የጥናታዊ ፊልም ስራ ላይ ምን ያክል ሰዎች ተሳትፈዋል? በዱር ውስጥ ለቀናት ያሳለፋችሁት ጊዜስ ምን ይመስል ነበር? ብዙ ጊዜ ጥናታዊ ፊልሞችን ስሰራ በጣም ብዙ ሰዎችን አሳትፍ ነበረ። ይህኛው ግን ከዱር አራዊት ጋር የሚሰራ በመሆኑ በጣም በጥቂት ሰዎች ማሰራት ነበረብኝ። ምክንያቱም የዱር አራዊት መሃል ሰው ከበዛ ችግር ሊፈጠር ይችላል። ስለዚህ ሁለት ሰዎችን ብቻ ነው ይዤ ሄድኩት። አንዱ የካሜራ ባለሙያ ነው፣ አንዱ ደግሞ የድምፅ ባለሙያና ረዳት አዘጋጅ ነው። ከለመድነው አካባቢ ርቀን በማናውቀው ቦታ መሆናችን በራሱ የሚፈጥረው የጭንቀት ስሜት አለ። ነገር ግን እንደ ቡድኑ መሪ ስራችንን እንድንሰራ ብቻ ሳይሆን በተቻለ መጠን ጥሩ ነገር ይዘን እንድንመለስ አበረታታችሁ ነበረ። አንቷን፣ አንተ ኢትዮጵያ ውስጥ ብዙ ጊዜ ይኖረሃል። የኢትዮጵያን ጉዳይ የሚመለከቱ ከ24 በላይ ጥናታዊ ፊልሞችንም ሰርተሃል። እንደውም በኢትዮጵያ ቴሌቪዥን የራስን ፕሮግራሞች በመስራት እና በማቅረብ የመጀመሪያው የውጭ ዜጋ ሆነህ ለሁለት ዓመት ገደማ ሰርተሃል። በኢትዮጵያ ጉዳዮች ላይ ለመስራት ያለ ይህ ፍላጎት ከየት የመጣ ነው? ትምህርቴን ቺካጎ ከሚገኘው ኮሎምቢያ ዩኒቨርሲቲ ተመርቄ ከወጣው በኋላ ስራ የጀመርኩት ዋሽንግተን ዲሲ ቢኢቲ በተሰኘው የቴሌቪዥን ኔትወርክ ነበረ እና እዛ በስራ አጋጣሚ ከተለያዩ ኢትዮጵያን ጋር ተዋወቅኩኝ። ከነዛ ውስጥ አንዷ ታዋቂዋ ድምፃዊት ቻቺ ታደሰ ናት። ቻቺ ኢትዮጵያን እንድጎበኝ ከባሏ ጋር ጋበዘችኝና ይዛኝ መጣች። ኢዛኔ ከመጣሁ ላይ ቀር ለምን አንዳንድ ስራዎችን አልሰራም ብዬ ስሞካከር ከኢትዮጵያ ቴሌቪዥን ጋር የመስራት እድሉን አገኘሁ። ከዚያም በኋላ በግሌ ከተለያዩ ድርጅቶች ጋር ጥናታዊ ፊልሞችን ስሰራ ቆይቻለሁ። ሰዎች ወደ ዝሆኖቹ ጉዳይ እንመለስና፣ ለመጥፋት በተቃረቡት የኢትዮጵያ ዝሆኖቹ ዙሪያ የሰራኸው ጥናታዊ ፊልም ምን ያክል ገንዘብ ፈጅቷል? ገንዘቡ ያን ያህል ነው ብዬ መናገር አልችልም። ምክንያቱም ፊልሙን በባለቤትነት ያሰራው የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከተባበሩት መንግስታት ድርጅት የልማት ድርጅትና የዓለም አቀፍ አካባቢ ፋሲሊቲ ድርጅት ጋር በመተባበር ነው። እንግዲህ ጊዜው የኮሮና ወረርሽኝ የጤና ስጋት የፈጠረበት እንደመሆኑ በተለመደው መልኩ ሰዎች በተሰበሰቡበት ፊልሙ አልተመረቀም። ከዛ ይልቅ ጥናታዊ ፊልሙ በዩቲዩብ አማካኝነት የተለቀቀው። ከዛ ሌላ ፊልሙ የሚታይበት ሌላ አማራጭ አለ ወይስ ሰዎች የሚያገኙት በዛ መንገድ ብቻ ነው? ልክ ነው። ኮቪድ-19 ብዙ ነገሮችን አስተጓጉሏል። እንደ ድል ሆኖ በሽታው ኢትዮጵያ ውስጥ የገባው የፊልም ስራው ከተጠናቀቀ በኋላ ነው። ነገር ግን በኮሮና ምክንያት ፊልሙን ለማሳየት ምንም አይነት ዝግጅት ማድረግ አንችልም። በሌላ የዓለም አቀፍ ማሰራጫ ጣቢያ ለማሳየት ግን ሙከራ እየተደረገ ነው። ገና ንግግር ላይ ያለ ጉዳይ በመሆኑ ዝርዝሩን አሁን መናገር አልችልም። ለአሁኑ ግን በማኅበራዊ ድረገጾች አማካኝነት ሰዎች ጉዳዩን እንዲያውቁት እንዲያጋሩትና እንዲነጋገሩበት ነው ሐሳባቸው። ፊልሙ ተመልካች ጋር በስፋት ሲደርስ እንዲመጣ የምጠብቁት ለውጥ ወይም እንዲያሳካ የታቀደው ግብ ምንድን ነው? አሁኑ ፊልሙ በይፋ ተለቋል። ስለዚህ በተለየ ውሳኔ ሰጪ ቦታ ላይ የሚገኙ ሰዎች ፊልሙን አይተውት የጉዳዩን አሳሳቢነት ይረዳሉ፣ መደረግ ባለባቸው ጉዳዮችም ላይ ይወያያሉ ብዬ ተስፋ አድርጋለሁ። የዓለም አቀፍ ተቋማትም ችግሩን አይተው የገንዘብ ድጋፍ ያደርጋሉ ብዬ አስባለሁ። በእርግጥ ኮሮና ብዙ ነገሮች ላይ ተጽዕኖ እያሳደረ ነው። ግን ይህም ጉዳይ አሳሳቢ ስለሆነ ቅድሚያ ከሚሰጣቸው ጉዳዮች ጎን ለጎን ለዚህም የሚውል ገቢ በቅርቡ ማሰባሰብ ይችላል ብዬ ጠብቃለሁ። አንቷን፣ እንግዲህ ሰዓታችን ስላለቀ ልንሰነባበት ነው። ግን ጊዜህን ሰጥተህ ለመጥፋት የተቃረቡትን የኢትዮጵያ ዝሆኖች ጉዳይ የሚዳስሰውን ጥናታዊ ፊልምህን ስላስተዋወቅክን፣ በተለይ ደግሞ ዝሆኖቹንና ሌሎች የዱር እንስሳትን ለአደጋ እያጋለጡ ባሉ ጉዳዮች ዙሪያ ሀሳብህን ስላካፈልክን በአድማጮች ስም በጣም አመሰግናለሁ። እኔም እንግዳ አድርጋችሁ ስለጋብዛችሁኝ በጣም አመሰግናለሁ። ማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። አሁን ደግሞ ወደ ደቡብ አፍሪካ አቅንተን የፍራንኮ ፐግሊስን ዘገባ እናሰማችሁ። የደቡብ አፍሪካዊው አንድሬው ኪንግ የንቅሳት አገልግሎት መስጫ መደብር በኮቪድ-19 ወረርሽኝ ምክንያት ክፉኛ ተጎድተዋል። በእጅጉ አስደንጋጭ ነበር። የዚህ ምክንያቱ ደግሞ ልክ እንደ ውበት ዘርፉ እንደ ጸጉር ሥራ፣ እንዲሁም እንደሌሎቹ ሌሎቹ የንቅሳት ዘርፉም ስለሚቆጠር ነውን ያለው አንድሬው። ነገር ግን አንድሬው እጁን ከመስጠት ይልቅ የፈጠራ ችሎታውን ከኮቪድ-19 ለመጠበቅ የሚያበቁ ልብሶችን ከሚነድፉ ሰዎች ጋር ለመስራት አዋለው። ከአልባሶቹ ጋር አብሮ የሚሰፋ ጭምብል ሐሳብ በእውነቱ ቀልበን ገዝቶታል። በሕክምና ዘርፉ ማረጋገጫ የሚያገኝ ምርትን ለመፍጠር ከአንድሪው ጋር ወደ ንድፉ አምርተና ነው ያሉት የአልባሳት ንድፍ ባለሙያው አንድሬ ክራው ካምፕ። የአንድሬው ኪንግ ፈጠራ ውጤት አንገቱ ላይ የአየር ማጣሪያ የገባለት ቲሸርት ፈጥሯል። ጄፒ ሃርመስ ቢቪ ኤር ለተሰኘው ተቋም የቴክኒክ ኃላፊ ናቸው። በቅርቡ ዲ15 የተሰኘውን ጭምብል ፈትሸናል። ያገኘነው ውጤት ጥሩ ነው። በተለይ ደግሞ ትላልቅ ቅንጣጢቶችን በተመለከተ ይሄ በጣም ጥሩ ውጤት የኮቪድ-19 ቫይረስን በመከላከል ረገድ ውጤታማ ያደርገዋል ያሉት ጭምብሉን በሚያስፈልግ ጊዜ በመሳብ አፍና አፍንጫን በመሸፈን ከቫይረሱ ስርጭት መከላከያ ይሆናል። በማያስፈልግበት ጊዜ ደግሞ ወደ ነበረበት በመመለስ የቲሸርቱ አንድ አካል እንደሆነ ሁሉ ለግልጋሎት ይውላል። ተግባራዊነቱን ካየን ጭምብሉ ወደ ላይ በሚሳብበት ጊዜ ሰዎች ጭንቅላታቸውን ከፍ ዝቅ ለማድረግ አሊያም ከግራ ወደ ቀኝ ለማንቀሳቀስ ይቻላቸዋል፣ ወይንም ደግሞ ወደነበረበት ቦታው መመለስም ይችላሉ። እንደናንተው ፍላጎት ነው ያለው አንድሪው። ይህ ቲሸርት በኮቪድ-19 ክፉኛ በተመታችው ደቡብ አፍሪካ የብዙሐንን ትኩረት ያገኛል ተብሎ ተገምቷል። ኬሪ ላውብሸር የተባሉት ደንበኛ ጠቀሜታውን ሲገልጹ ጭንብላችሁን በምትረሱበት ጊዜ ቲሸርቱን መልበስ ጠቀሜታ አለው። በቀላሉ ስበው መጠቀም ይቻላል። በተለይ እኛ ከደንበኞች ጋር ለምንገናኘው በጣም ጥሩና ለመልበስም ቀላል፣ ወደ ኋላ ሰብሰብ ባድርጎም ለማስያዝ ይመቻል። ለመተንፈስም ሆነ ለማውራት በቀላሉ ያስችላል ብላለች። ዓለም ከኮቪድ እውነታ ጋር ለመዛመድ በሚያደርገው ጥረት ውስጥ ይሄ አንደኛው ፈጠራ ሆኗል ማለት ነው። ወጣት ግርማ ሰይፉ ይባላል። የሐረር ከተማ ነዋሪ ነው። በማሽን ቴክኖሎጂ ተመርቆ ለ11 ዓመታት በመከላከያ ሰራዊት ውስጥ አገልግሏል። አሁን በሙያው በግል እየሠራ ሲሆን፣ በተጨማሪነት ግን የሰዓሊነት ፍቅርና ተሰጥኦ እንዳለ ይናገራል። የሚኖርበት የሐረር ከተማ የስዕል ችሎታን ለማሳደግና ስዕልን መተዳደሪያ ለማድረግ አመቺ አይደለም ይላል። በቅርቡ በሐረር የመጀመሪያውን የስዕል አውደ ርእይ ለማሳየት በተዘጋጀበት ወቅት የኮቪድ-19 ወረርሽኝ እንቅፋት እንደሆነበትም ይናገራል። ወጣት ግርማይን ያናገረው አዲስ ቸኮል ነው። ከልጅነት ጀምሮ ነው ማለት ስድስተኛ ሰባተኛ ክፍል ሆኜ ትምህርት ቤት ውስጥ እንሰራ ነበረ፣ ከአንድ ጓደኛዬም ነበረ። ከዛ ጊዜ ጀምሮ ነው ስል እንግዲህ እንትን የጀመርኩት እና ባገኘሁት አጋጣሚ ሁሉ በየተኛው የሙያ ዘርፍ ላይ ሆኜ እየሰራሁ እስከዚህ ድረስ አለሁ ማለት ነው። ስል በእርግጥ አልተማርኩም። ስል አንድ ወር ብቻ አንድ ያዩ ገነት የሚባል ሰዓሊ ተማሪ በሆነበት ጊዜ አሰልጥኖ ነበር። ከዛ ውጭ ራሴ ነው እንትን ያደረግኩት ያስተማርኩት ማለት ይቻላል። እንደዚህ በኤግዚቢሽን ደረጃ ኤግዚቢሽን አሳይቻለሁ። እንደነገርኩ ለምሳሌ አሁን ቅድም ቀደም እንደነገርኩ የወጣትነት ጊዜን ባብዛኛው በመከላከያ ውስጥ ስለሆነ ያለፈው እዛው እዛው ቦታ ላይ እንደነፃ አገልግሎት ሁላ እየሰራሁ ነበረ እንትም ስራው እና ሰውም ሲያዘኝ የሆነ ይሄ ስራዎች ሲያዘኝ እንጂ ኤግዚቢሽን አዘጋጅቼ አላውቅም። እና አሁን በቅርቡ ደግሞ እዚህ ኮሮና ከመግባቱ በፊት ሀሳብ ነበረ ስዕሎች ሰብስቤ አንድ አውደሬ ለማዘጋጀት ሀሳብ ነበረኝ። አውደሬ የሚሆኑ ስራዎች ካዘጋጀ በኋላ ያው ሁኔታዎች እንደምታውቀው የኮሮና ገባና ስዕሎቹ ያው ተዘጋጅቶ ቁጭ ብለዋሉ ማለት ነው። እና በኤግዚቢሽን ደረጃ እንዳልከው ራሴ ማለት ትምህርት መማር አለብኝ ስለማስብ ደፍሬ ወደ ኤግዚቢሽን ለማውጣት አልደፈርኩም፣ ግን ከሰዎች ማየው ይሄ አስተያየት ምናምን አሁን ግን ቡኮ ነው አይነት ነገር ቢቀርብ አለበት ምናምን ተብሎ ብዙ ሀሳብ ይሰጥና እንጂ ኤግዚቢሽን አላቀረብኩም፣ ግን ማስታወቂያዎች የማስታወቂያዎች አሉ አለ የታፔላዎች በፊት ታፔላዎች የማይካ ስራዎች ግራፊክ ዲዛይኖች የትምህርት ቤቶች ማዋለጣን ምና ጠራት ትምህርት ቤቶች አሉ አለለ ስዕሎች ዛዛ ተሰራ ነበረ ማለት ነው ስዕሎች ምን አይነት ናቸው በብዛት ምን የሚመስሉ በምን አይነት እንትኖች ላይ ያተኮሩ ናቸው ብዙ ጊዜ ፖርትሬት ነው የሚለው ማለት ላንድስኬፖችም አሉ ግን በዚህ አሁን ፔንቲንግ አሁን እዚሁ እዚ ሀረግ የሰሯቸው የዘይትና የአትሌቲክ ቀለም ችራዎች አሉ የማይካም አለ ግራፊክስ በ እንደ ኤክስፐሪመንት የሰርባው ስራ በስቲከር በስቲከር እና በዋልካ ማለት ነው። እና እነዚህ ፖርትሬቶች ናቸው የታዋቂ ሰዎችም ሊሆን ይችላሉ። እና የራሴ የፈጠራም ሊሆን ይችላል ማለት ነው። ግለሰቦች ላይ ነው የምታተኩረው ማለት ነው? አዎ፣ ፖርትሬቶች አሁን ለጊዜው የሚሰራቸው ስራዎች የፈጠራ ስራም ሆኖ እንደገና ታዋቂ ሰዎች አሉ አይደለም። ታዋቂ ሰዎች ምስል፣ ለምሳሌ እዚህ አሁን የሚታየኝ አሁን ቅርቡ የኃይለ ሥላሴ ነው ይ ሥላሴ አለ በአኝ ሳይት ሌላ ደግሞ እንደዚህ የሚኒሊክ ምናምን እንደዚህ የታዋቂ ሰዎች የሆኑ ብቻ አጉስጤ እንትን ያደረገው ነገር የመስራት እንትን አለ ማለት እና ላንድ ስኬፖችም ይሰራሉ። ትን መናገር ውስጥ ስል ስር ወይ ስል በስር ለማድረግ በጣም ከባድ ነው። እንዳልኩ አዲስ አበባ ነው ብዙ እድሎች አሉ። እኔም እዚህ ቆይታኝ ጊዜያዊ ነው እንጂ ሀሳቤ ያለው አዲስ አበባ ገብ የተሻለ የትምህርት እድል አግኝቼ መማርና ከዚህ አሁን ካለሁበት ሁኔታ የተሻለ ሰዓሊ ለመሆን የግድ ነው። አዲስ አበባ ነው ሄድ ያለው ነው። ብዙ የለም የአርት እንቅስቃሴ እንኳን የለም፣ የአማተር እንቅስቃሴ ስለሆኑ ብዙ የለም። እኔ የእኔ ህልም ስል ገብቶ ስል ትምህርት ቤት ገብቶ መማር ማለት አዲስ አበባ ዩኒቨርሲቲ ለምሳሌ። ብዙ ጊዜ ህጅ ሞክሬ ነበረ ጠይቄያቸውም ነበረና በቀለ መኮንን እንደነበረበት ጊዜ ማለት ነው። ወደ ፕሮፌሰር በቀለ መኮንን እና አሁን ይሄ የትምህርት አደባቡ እኔ ቆይቻለሁ ማትሪክ የወሰድኩበት ጊዜ ማለት ነው። እነዚህም ዚህ አይነት ቢሮክራሲዎች ስላሉ ነው እንጂ የመግባት ጥሩ ብቃት አለ ምናምን ብሎ አናግረውኝ የነበረ ብዙ ጊዜ ማለት ነው። ብቻ ግን አዲስ አበባ ገብቼ የመማር ነው የምፈልገው። የትምህርት እድል ማገኙበት ታገኘው ስል ነው በቃ ስዕል፣ ስዕል ተምሮ ሳሊ መሆን ነው በቃ ማስተላልፎ የምፈልገው ነገር ማለት በተለይ ሚዲያ አካባቢ ሚዲያ ልክ ለአርት ለኢትዮጵያ አርት በብዙ ዘርፍ ያለው አርት ሙዚቃ፣ ቲያትር ምናምን የሚባሉ ሁሉ ለአርት ስዕል የተደረጉ ፎከስ በጣም ትንሽ ነው ብዬ ነው የማስበው። እና ብዙ ወጣቶች ልጆችም ይሁን ስለ ስዕል እና ሰአሪዎች በቂ የሆነ ግንዛቤ አላቸው ብዬ አላስብም። ማለት እንደ ሙያም ማይታሰብበት ጊዜ አለ። ስትምህርት ቤት ለመወት ራሱ ድሩ አግኝተ ከቤተሰብ ተጽዕኖ ብላ ሊፈጥር ይችላል ማለት ነው። እንደ ስራ ያለማሰብ ነገር ስላለ ማለት ነው እና ላስተላልፎ የምፈልገው ነገር ስል ዓለም ላይ የሆነውን ያህል እውቅና እንዲሰጠውና ሰዎች ጋዜጠኞችም፣ አስተማሪዎችም እንትን ወደ ሚዲያ በደንብ ሊወጡ ብዙ ሰዎች ይችላሉ። አብረን ስላመሸን ደስ ብሎናል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ቆይተናል። የዚህ መርሃ ግብር ዋና አዘጋጅ ትዝታበላችሁ ናት። መልካም ምሽት ይሁንላችሁ። የነገ ሰው ይበለል። ጨረሰው You will see the let me you. Let me